ኢትዮጵያ በአባይ ወንዝ ከፍተኛ የኃይል ምንጭ ለማምረት በሚል ግድብ መስራት ከጀመረችበት ጊዜ አንስቶ በኢትዮጵያና በግብፅ መካከል ከቃላት ጦርነት ባሻገር ተደጋጋሚ ውይይቶች ተካሂደዋል። ትናንት ሱዳን መዲና ካርቱም ውስጥ የተጠናቀቀው ውይይት የተለያዩ መገናኛ አውታሮች መነጋገሪያ ሆኗል። ኢጂፕሽያን ስትሪትስ እና አልሞኒተር የተባሉ ድረገጾችን ጨምሮ የግብፅ የመገናኛ አውታሮች በሦስቱ አገራት ስምምነት እንደተደረሰ ዘግቧል። ኢትዮጵያ ሶስቱ ሀገራት አንዳች ስምምነት ላይ ሳይደርሱ ግድቡን በውሃ ላለመሙላት ተስማምታለችም በማለት አስነብቧል። አቶ ተሾማ አጥናፌ የውሃ መስኖና ኤሌክትሪክ ሚኒስቴር በወሰንና ወሰን ተሻጋሪ ወንዞች ዳይሬክቶሬት ዳይሬክተር ናቸው። ውይይቱን በተመለከተ ሲናገሩ ግድቡ ግንባታ ከዚህ በፊትም እየተሰራ ነው፣ አሁንም ይቀጥላል። ውሃ ሞላሉንም ቢሆን እነሱ እንዲቆም ጥያቄም አላነሱም እንዲህ አይነት ጥያቄም የጥያቄ አጀንዳም ሆኖ አልቀረበም። ስለዚህ ጋዜጦቹ ሌሎች ነገሮችን ለማድረግ የተዘገበ ነው ብዬ ነው ማምነው እና በእኛ በኩል እንዲህ አይነት ስምምነትም የለም። ስምምነቱ በግልጽ የሚታይና ደግሞ ማወቅም ማየትም የሚቻል ነው። ስምምነትም ሲባል በስምምነት ደረጃ የተደረገ ነገር የለም። ተባ ቃለ ጉባኤ ነው የተያዘው። እንግዲህ በዚህ ሁኔታ ነው የምገልጽልን። ምንም አይነት እንደዛ ውሀን እንዳንሂድ ወይም ግድቡን እንዳንገነባ ተብሎ የተደረገ ምንም አይነት ንግግርም ሆኖ ንግግር ወይም ቃለ ጉባኤም የለም የሚል ነው። አቶ ተሾመ አጥናፌ ኢትዮጵያን ወክለው በድርድሩ ካርቱም ከተማ የተገኙ ሲሆን ከአራቱ ተደራዳሪዎች አንዱ ናቸው። ሮይተርስ የዜና ምንጭ በበኩሉ ኢትዮጵያ፣ ግብፅና ሱዳን ታላቁ የኢትዮጵያ ህዳሴ ግድብ በአካባቢ ተፈጥሮ ላይ ሊያስከትል የሚችለውን ተጽዕኖ የሚያጠኑ ሁለት ኩባንያዎችን መምረጣቸውን ዘግቧል። ጥናቱን እንዲያከናውኑ የተመረጡትም ቢአር ኤል እና አርቴሊያ የተባሉት የፈረንሳይ ኩባንያዎች እንደሚሆኑም የፈረንሳይ ዜና አገልግሎት አትቷል። ቀደም ሲል ሰባ በመቶውን ጥናት ከሚያከናውነው የፈረንሳዩ ቢአርኤል ጋር በመሆን ቀሪውን ሰላሳ በመቶ እንዲመረምር የተመረጠው የኔዘርላንድ ኩባንያ ዴልታሪስ ከስራው ራሱን ማግለሉ ነው አዲስ ኩባንያ በስምምነት እንዲተኩ ያደረገው ተብሏል። አቶ ተሾመ አጥናፌ በሶስቱ ሀገራት ስለተደረገው ስምምነት እንዲያብራራሉ። ስምምነቶቹ በአንደኛ ደረጃ ጥናቱን የሚያጠኑ አማካሪዎች ከዚህ በፊት አማካሪዎቹ ስምምነት ባለመድረሳቸው የጥናቱ ስራ ተስተጓጉሎ ነበር። በዚህ ላይ ውሳኔ ተሰጥቶ ጥናቱ በዚህ መንገድ እንዲካሄድ ከሁለት ሳምንት በኋላ እነህ ኮንሰልታንቶች ደብዳቤ ተድኮላቸው ፕሮፖዛላቸውን እንዲያስገቡ። ሁለተኛ ግብጽ ጥያቄ ያነሱት የቦተም አውትሌጡ ወይም የውሃ ማስተንፈሻው ግድቡ ስር ያለው ሊያንስ ይችላል በሚል ጥያቄ አንስታ ነበር። ይሄንን እኛ ለማነሱ መልስ ሰጥተንበት ነበር በዚህ ጉዳይም ላይ ቀጣይ ምክክር እንዲደረግ ይህንን እንድናስረዳቸው ሱዳን ተረድቶ ኦልሬዲ ተቀብሎታል። ግብጾች ግን በደብዳቤ ብቻ ስለሆነ የመለስንላቸው ባለሙያዎች ተቀምጦ እንዲያስረዷቸው በጎርጎሪዮሱ ሺ ዘጠኝ መቶ ሀያ ዘጠኝ ና ሺ ዘጠኝ መቶ ሀምሳ ዘጠኝ የተፈረሙ ስምምነት ግብፅና ሱዳን ከምድራቸው ከማይመነጨው የጥቁርና ነጭ አባይ ውሃ 87 በመቶውን የመጠቀም መብት እንደሚኖራቸው ያመለክታል። የጥቁር አባይ መነሻ የሆነችው ኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የግድቡን ፕሮጀክት በተመለከተ ለግብፅና ለሱዳን አቻዎቻቸው ሶስቱ ሀገሮቻችንን አይጎዳም በማለት ማረጋጋታቸውን የፈረንሳይ ዜና አገልግሎት ዘግቧል። በኢትዮጵያ እቅድ መሰረት ግድቡ ስድስት ሺህ ሜጋዋት ኤሌክትሪክ እንዲያመነጭ ነው የታሰበው። ሮይተርስ እንደሚለው ከሆነም ሀገራቱ የተስማሙባቸው የፕሮጀክቱን ተጽዕኖ የሚያጠኑ ኩባንያዎች ተግባራቸውን ሳይጀምሩ የግድቡ 50 በመቶ ሥራ ተጠናቋል።